ለሶስት አስርተ ዓመታት ሱዳንን የመሩት ኦማር አልበሽር ለአራት ወራት በዘለቀ ተቃውሞ ያለፈው ሚያዝያ ወር መንበረ ስልጣናቸውን ቢያስረክቡም በስልጣን ዘመናቸው ፈጽመዋቸዋል በተባሉ ወንጀሎች የሚቀርብባቸው ክስና የሀገሪቷ አለመረጋጋት ግን አሁንም ቀጥሏል። አልበሽር በጎርጎረሳዊ ሁለት ሺ አመተ ምህረት በዳርፉር ግጭት በተፈጸመ የዘር ማጥፋትና በጦር ወንጀል በዓለም አቀፉ ፍርድ ቤት በሕገ ወጥ የገንዘብ ዝውውርና ሽብርተኞችን በገንዘብ ይደግፋሉ በሚል በሀገራቸው ክስ ተመስርቶባቸዋል ተገኝተዋል። በትናንትናው ዕለት ደግሞ የሀገሪቱ ጠቅላይ አቃቤ ህግ ጽፈት ቤት ለተቃውሞ አደባባይ በወጡ ዜጎች ግድያ ክስ መመስረቱን አስታውቋል። ዲደብሊው ያነጋግራቸው የፖለቲካ ተንታኝ አቶ አበበ አይነቴ እንደሚሉት አልበሽር በሰሩት ወንጀል መጠየቃቸው ተገቢ ቢሆንም፣ የክሱ መደራረብ ግን የሚያሳየው አንድ ነገር አለ ይላሉ። የወደቀ ዛፍ ሆነዋል ፕሬዚደንት አልበሽር ከዚህ ቀደም በዳርፉር ጉዳይ ላይ የዓለም አቀፉ ፍርድ ቤት የክስ ዋራንት ቆርጦባቸው ነበር። አሁን አንዱ ክስ ገና በወጉ ታውቆ ወዴት ይሄዳል የሚለው ሳይለይ ክስ በክስ ላይ ክስ በክስ ላይ ተደራራቢ ክሶች እየመጡ ያሉበት ሁኔታ ነው እና ከአገሪቱን ወደ ተሻለ አቅጣጫ ከመውሰድና ከመቀየር ይልቅ በቀልና ያለፈን ሂሳብ የማወራረድ አዝማሚያ ያለ ይመስላል። የሱዳን ጠቅላይ አቃቤ ጽህፈት ቤት ክሱን የመሰረተው ያለፈው ጥር በተቃውሞ ወቅት በካርቱም አቅራቢያ በምትገኝ ባህሪ በተባለች ከተማ የተፈጸመን የአንድ ወጣት ሐኪም ግድያ ካጣራ በኋላ ነው። በሱዳን ህዝባዊ ተቃውሞ እስካሁን መቶ ሰዎች የተገደሉ ሲሆን ግድያውና ተቃውሞ አሁንም ድረስ አልቆመም። ያልበሽር ክስ ከተሰማ ከሰአታት በኋላ እንኳ አንድ የጦር መኮንንን ጨምሮ ስድስት ሰዎች በጸጥታ ኃይሎች መገደላቸውን የሀገሪቱ የዜና አውታር ሱና ዘግቧል። ምክንያቱ ደግሞ የአልበሽርን ስልጣን መልቀቅና እስር ቤት መውረድ ተከትሎ የሀገሪቱ የሽግግር ጊዜ የመምራት ስልጣን የያዘው ወታደራዊ ምክር ቤት በሲቪል አስተዳደር እንዲተካ የሚጠይቁ ተቃውሞዎች መቀጠላቸው ነው። በዚህ የተነሳ መዲናዋ ካርቱም ጨምሮ በተለያዩ የሀገሪቱ ክፍሎች አሁንም ድረስ መንገድ በሚዘጉና የመኪና ጎማ በሚያቃጥሉ የተቃውሞ ኃይሎች ይታመሳሉ። ይሎች ኃይሎች የሚፈጸመው ግድያም እንዲሁ ካለፉት አሳስ ጀምሮ ተቃውሞውን በማስተባበር ላይ ያለው የሱዳን የሙያ ማህበራት አካል የሆነው የሱዳን የሐኪሞች ኮሚቴ በበኩሉ ሀገሪቱን የሚመራው ወታደራዊ ምክር ቤት በተጠየቀው መሰረት ስልጣኑን ለሲቪል ባለማስረከቡ የመጣ ነው በሚል እየደረሰ ላለው ጥፋት ምክር ቤቱን ተጠያቂ አድርጓል። መሪዎች የእድሜ ልክ ስልጣን በሚፈልጉባት አፍሪካ በዜጎች ላይ የሰብአዊ መብት ጥሰትና የኢኮኖሚ ጉዳት መድረሱ አይቀሬ ነው የሚሉት አቶ አበባ አይነቴ በእያንዳንዱ ጉዳይ ከመካሰስ ይልቅ የሽግግር ሂደቱን የሱዳናውያንን ህይወት በሚያሻሽል መልኩ መምራት ይበጃል ይላሉ። ከዚህ ይልቅ እኔ መሆን ያለበት የሚመስለኝ ለሱዳንም የሚበጃት ነገር አሁን የሽግግሩ ሂደት ጤናማ ሆኖ ለሱዳናውያን ኑሮ መሻሻል፣ ለፍትህ፣ ለዴሞክራሲያቸው በሚበጅ መልኩ ለውጡን መምራቱ ቅድሚያ ቢሰጠው የተሻለ ነገር፣ የተረጋጋ ነገር ሊፈጠር ይችላል። እንደ ፖለቲካ ተንታኙ አቶ አበባ አይነቴ በሱዳን የሚታየውን ተቃውሞና አለመረጋጋት የሚያቆመው የአልበሽር እስርና ክስ ሳይሆን ለተቃውሞ የወጡ ዜጎችን ጥያቄ በአግባቡ መመለስ ነው። ለዚህም ይመስላል የነጻነትና የለውጥ ኃይል ምክር ቤት የተባለው የተቃዋሚ ኃይሎች ጥምረት የተጠየቀው የነጻነትና ወታደራዊ ኃይሉ በሲቪል አስተዳደር ይተካ ጥያቄ እስካልተመለሰ ድረስ ተቃውሞው ይቀጥላል ሲል በዛሬው እለት የገለጸው።